በኢትዮጵያ የኦሮሚያ ክልል ያለውን ሁኔታ በቅርበት እየተከታተለ መሆኑን የአፍሪካ ህብረት አስታወቀ። የህብረቱ የፖለቲካ ጉዳዮች ኮሚሽነር ዶክተር አይሻ አብዱላሂ ዛሬ ለጋዜጠኞች ሲናገሩ ሰፊ ዲፕሎማሲያዊ ስራ እየተሰራ መሆኑን አስረድተዋል። ህብረቱ ገዢው መንግስት የሚፈጽማቸውን በደሎች በተመለከተ ድምፁን አያሰማም፣ ወገኝተኛነትን ያንጸባርቃል ሲሉ የኢትዮጵያ ተቃዋሚዎች በተደጋጋሚ ይከሳሉ። እስክንድር ፍሬው ተከታዩ ዘገባ ልኳል። ሰሞኑን የሚጀምረውን የህብረቱን የመሪዎች ጉባኤ መነሻ አድርገው ጋዜጣዊ መግለጫ የሰጡት የፖለቲካ ጉዳዮች ኮሚሽነር ዶክተር አይሻ አብዱላሂ ስለ ጉዳዩ ያነሱት ከጋዜጠኛ የተነሳ ጥያቄ ሲመልሱ ነው። ህብረቱ ጉዳዩን ቸል እንዳላለ ያመለከቱት ኮሚሽነሯ ከመጋረጃ ጀርባ የሚሰሩ ስራዎች እንዳሉ አብራርተዋል። ኦን እዚህ በኢትዮጵያ ያለውን ሁኔታ በተመለከተ የአፍሪካ ህብረት ጉዳዩን እየተከታተለ መሆኑን አረጋግጥላችኋለሁ። እናም ሰፊ ያለ የዲፕሎማሲያዊ ሥራ ከመጋረጃ ጀርባ እየተካሄደ ነው። መሪዎቻችን እየሰሯቸው ያሉ እና ለህዝብ በይፋ ያልተገለጸ ሥራዎች አሉ። በኢትዮጵያ ይታያሉ ከሚሏቸው የሰብአዊ መብት ጥሰቶችና መሰል ጭቆናዎች አንጻር የአፍሪካ ህብረት ሚናውን እንዳልተወጣ ተቃዋሚ ፓርቲዎች በተለያየ ጊዜ ገልጸዋል። በእነዚህ ፓርቲዎችና በአንዳንድ ተቼዎች እምነትም አህጉራዊው ተቋም በአብዛኛው ዝምተኛ፣ ሲናገርም ወገንተኛ ሆኖ ቆይቷል። ከአውሮፓ እስከ አሜሪካ የተለያዩ አስተያየቶችን የጋበዘው መግለጫዎችን ያስከተለው የኦሮሚያ ተቃውሞም መቀመጫው አዲስ አበባ ከሆነው አህጉራዊ ተቋም ትኩረት የተነፈገው መስሎ ቆይቷል። ዶክተር አይሻ ግን አንዳንድ ስራዎቻችን በአደባባይ አይገለጹም ባይ ናቸው። በአንዳንድ ሁኔታዎች ላይ በይፋ ወጥተን በአደባባይ መግለጫ እንሰጣለን፣ አቋማችንን እናሳውቃለን። ሌሎች ጉዳዮችን በተመለከተ ደግሞ ከመጋረጃ ጀርባ የዲፕሎማሲ ስራ እናካሄዳለን እና ህብረቱ ሁኔታውን በቅርበት እየተከታተለ ነው። በተጨማሪም ከአባል ሀገራት አንዷ የሆነችው አስተናጋጃችንና የህብረቱ ጽህፈት ቤት መቀመጫ የኢትዮጵያ ዲሞክራሲያዊት ሪፐብሊክ መልካም አስተዳደርን ለማስፈን በያዘችው ጥረት ወደ ኋላ እንደማትል እንተማመናለን። ሰብአዊ መብትን ማክበርና ህብረ ብሔራዊነትን በአግባቡ መያዝ እንደምትቀጥል ይህቺ ከዘጠና ሚሊዮን ህዝብ በላይ ያላትና የተለያዩ ብሔረሰቦችን ያቀፈች ሀገር ናት። ኢትዮጵያ ምሳሌ በመሆን እንድትመራ እናበረታታለን። እናም ህብረቱ በኢትዮጵያ የኦሮሚያ ክልል የተከሰተውን ሁኔታ ትኩረት እንደ ሰጠው ኮሚሽነሯ ለማስረዳት ሞክረዋል። ወትሮም እምነት ላልጣሉበት አንዳንድ ተቃዋሚዎች ግን ይህ አስተያየት እንዳለፉት ጊዜያት ሁሉ እየዘገየ ሊሆን ይችላል። ይህ ከዘጠና ሰባቱ ምርጫ ጀምሮ የተንጸባረቀ የተቃዋሚዎች አቋም ነው። መቀመጫው በአዲስ አበባ የሆነው የአፍሪካ ህብረት በኢትዮጵያ ስለሚያጋጥሙ የሰብአዊ መብትና የዲሞክራሲ ጉዳዮች ዝምታን እንደሚመርጥ ነው የሚተቹት። እንደ እነርሱ እምነት፣ ከዚህ አንጻር ለኢትዮጵያውያን ከአዲስ አበባ ብራስልስ ይቀርባል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።